The America. <laughs> yeah, yeah, America Radio Taviano. 10.2 million <sighs> beneficiaries will need emergency food assistance. Filed. አስር ነጥብ ሁለት ሚሊዮን ተጠቃሚዎች የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። ዕድሜያቸው ከአምስት ዓመት በታች የሆነ አራት መቶ ሺ ሕጻናትና አንድ ነጥብ ሰባት ሚሊዮን ሕጻናት ነፍሰ ጡር ሴቶችም የተመጣጠነ ምግብ ድጋፍ ያስፈልጋቸዋል። The world today, um, you really do need things to be in in the media, to be covered in international news and so on, in order for even you know political officials in different countries and so on to take these things seriously. I think if you say በተለያዩ ሀገራት የሚገኙ የፖለቲካ ባለሥልጣናት ከልብ እንዲመለከቷቸውና እንዲያጤኗቸው። የቀደሙት አቶ ምስኩ ካሳ የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ ዋና ጸሐፊ፣ እርሳቸውን ተከትለው የሰማቸኋቸው ደግሞ ጆን ግርሃም የዓለም አቀፉ ሕፃናት አድን ድርጅት ሴቭ ዘ ችልድረን የኢትዮጵያ ቢሮ ዲሬክተር ናቸው። ሙሉ ዘገባው በዕለቱ አብሮስ ይቀርባል። ቤተክርስቲያን አስጥልን። ተቃዋሚው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ባወጣው መግለጫ በአሁኑ ጊዜ በአገሪቱ የተለያዩ ክፍሎች የተነሱትን ችግሮች ለመፍታት መንግስት የተከተለው መንገድ አሳስቦኛል ማለቱም ተዘግቧል። ይህም በመጀመሪያው ክፍል የሚቀርብ ነው። ከዜናዎቹ መካከል ዋና ዋናዎቹ አንዋር መስጊድ ላይ የተጣለ ቦምብ ጉዳት ማድረሱ ተገለጸ፣ በኢትዮጵያ የኦሮሞ ተማሪዎች ተቃውሞ ዛሬም ቀጥሎ ውሏል፣ የሚሉት ዋነኞቹ ናቸው። የሳምንቱ ቅንብሮች በወቅታዊ ርዕሶች ላይ የሚያተኩረው ሰጥ አገባ ክርክርና አፍሪካ በጋዜጦች በሁለተኛው አጋማሽ ጠብቋቸዋል። ሌሎች በርከት ያሉ ዘገባዎችም አሉን። ጤና ይስጥልኝ በድጋሚ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ አርብ ታህሳስ 1 2008 ዓ ም ዝግጅታችን ጋር የምሽቱ አስተናጋጆች አሉ አቀብልና ሰለሞን ክፍሌ እንሆናለን። ከአቀናባሪያችን ንጉሶ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማለን። ዛሬ አዲስ አበባ ከተማ ውስጥ በሚገኝ መስጊድ የተወረወረ የእጅ ቦምብ በትንሹ ስድስት ሰዎችን መጉዳቱን እማኞች ተናግረዋል። የመንግሥቱ ቃል አቀባይ አቶ ጌታቸው ረዳ ጥቃት መድረሱን አረጋግጠዋል። የሰለባዎቹ ቁጥር ግን ገና አልታወቀም ብለዋል። ጥቃቱ ማን እንዳደረሰም ገና ግልጽ አይደለም ሲሉ ተናግረዋል። በአንዋር መስጊድ ደረሰ የተባለውን ፍንዳታ እየተከታተልን ነው። ዝርዝሩ እንደደረሰን እናቀርባለን። በኦሮሚያ ክልል ውስጥ የሚገኙ ከተሞችን ወደ አዲስ አበባ ያካልላል የተባለውን ማስተር ፕላን በመቃወም በበርካታ ከተሞች ዛሬም የተማሪዎች ተቃውሞ መቀጠሉ ተዘገበ። ዛሬ በቄለም ወለጋ ዞን ቄቤ፣ ሀዋላ፣ ገላን ጅማ ሀሮ ከተሞች በመሰናዶ ትምህርት ቤቶችና በአንደኛና እንዲሁም በሁለተኛ መለስተኛ ሁለተኛ ደረጃ ተማሪዎች ህዝቡ በጋራ ለተቃውሞ መውጣቱን ከአካባቢው ለአሜሪካ ድምጽ ራዲዮ የኦሮምኛው ቋንቋ አገልግሎት ቃለምልልስ የሰጡ ነዋሪዎች ገለጡ። የተቃውሞ ሰልፎቹ በተካሄዱባቸው አካባቢዎች የኦሮሚያ ፖሊስና አድማ በታኝ ኃይሎች በተቃዋሚዎች ላይ ከፍተኛ ድብደባና እስራት ፈጽመዋል ሲሉ ገልጠዋል። በርካቶች የሰልፉ ተሳታፊዎች መቁሰላቸው የሞተ ሰው ግን እንደሌለ ለኦሮምኛ ፕሮግራማችን ቃላቸውን የሰጡ ነዋሪዎች ጨምረው ገልጸዋል። ባለፈው ሳምንት ሙሉውን የመማር ማስተማር ሂደቱ መስተጓጎሉም ታውቋል። ማምሻው ላይ የኢትዮጵያ ቴሌቪዥን ላይ ቀርበው የተናገሩት የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር መንግስት ህብረተሰቡን ሳያሳትፍና ሳያማክር እንዲሁም ይሁንታ ሳያገኝ ምንም አይነት የልማት እቅድ ስራ ላይ እንደማያውል ነው የተናገሩት። በትናንትና ዕለት ዘገባችን የኦሮሚያ ኮሚኒኬሽንስ ቢሮ ኃላፊ አቶ ፈቃዱ ተሰማና የኦሮሚያ ኢንዱስትሪ ቢሮ ኃላፊ አቶ ንጉሱ ንጉሴ መንግስቱ በኦሮሚያ በቅርቡ የጸደቀው የኦሮሚያ ከተሞች ማሻሻያ አዋጅ ከአዲስ አበባና ከኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላን ጋር የተያያዘ አይደለም ማለታቸው ይታወሳል። በሌላ ዜና የአዲስ አበባን ማስተር ፕላን እንዲሁም በኦሮሚያ አካባቢ በሰላማዊ ሰልፎች ላይ በተካፈሉ ተማሪዎችና የማህበረሰብ አባላት ላይ በኢትዮጵያ መንግስት ኃይሎች ተወሰዱ የተባሉትን የሀይል እርምጃዎች በመቃወም ዛሬ በአውሮፓና በአውስትራሊያ የሚኖሩ የኦሮሞ ተወላጅነት ያላቸው ኢትዮጵያውያን ሰልፍ ወጥተዋል። በኖርዌይ ኦስሎ፣ በአውስትራሊያ በሜልቦርን፣ ሲድኒ፣ ፐርትና በ አደልድን በተደረጉ ሰላማዊ ሰልፎች የሚኖሩባቸው ሀገሮች መንግስታት ለኢትዮጵያ መንግስት የሚያደርጉትን ድጋፍ እንዲያቆሙና ባለስልጣናቱ በሰላማዊ ህዝብ ላይ ይፈጽማሉ ያሏቸውን ግፎች እንዲቃወሙም ጠይቀዋል። ለሁለት ዓመታት ያህል ግጭት ሲካሄድበት በቆየው ደቡብ ሱዳን በመቶ ሺዎች የሚቆጠሩ ሰዎች ከባድ የምግብ እጥረት እንደሚገጥማቸውና ረሃብ ሊከሰት እንደሚችልም በመግለጽ ዓለም አቀፉ የቀይ መስቀል ኮሚቴ አስጠንቅቋል። ዘጋቢያችን ሊዛ ሽላይን የድርጅቱ ዋና ጽፈት ቤት ከሚገኝበት ከጄኔቫ የላከችውን ዘገባ አዳነች ፍስሃዬ ታቀርበዋለች። አለም አቀፍ የቀይ መስቀል ኮሚቴ በደቡብ ሱዳን ያለው የመራብ ሁኔታ ከፍተኛ በመሆኑ የሚያሳስብ እንደሆነ ጠቁመዋል። ብዙ ሰዎች ደግሞ ሕክምና ያስፈልጋቸዋል። ብዙ የሀገሪቱ ነዋሪዎች ሁለቱን ዓመታት በምግብና በሕክምና ፍለጋ እንዲሁም ከጦርነቱና ከወሲብ ጥቃት ለመራቅ ሲንከራተቱ እንዳሳለፉት ስዊዘርላንድ ያለው የሰብአዊ መብት ድርጅት አስገንዝበዋል። ደቡብ ሱዳን ውስጥ በመንግስትና በአማጺያን ኃይሎች መካከል በሚካሄደው ግጭት ምክንያት በቀላሉ በማይደረስባቸው አካባቢዎች 1.7 ሚሊዮን የሚሆኑ ሰዎች ከመኖሪያቸው እንደተፈናቀሉ፣ ብዙዎቹ ተደብቀው እንደሚኖሩ በደቡብ ሱዳን የዓለም አቀፍ ቀይ መስቀል ኮሚቴ ስራ አስተባባሪ ፍሎረንስ ጅለት ገልጸዋል። ሃይዲንግ ኢን በየጫካውና በደሴቶች ይደበቃሉ። አንዳንድም ከጥቃት ርቀው በሚገኙ ክፍት ደሴቶች ይሰፍራሉ። እነዚህ ሰዎች ታዲያ ፍርሃት ስለደረሰባቸው ወደ አካባቢያቸው ለመመለስ አይፈልጉም። ችለት እንደሚሉት ዓለም አቀፍ የቀይ መስቀል ኮሚቴና ሌሎች የረድኤት ድርጅቶች አልፎ አልፎ ለተፈናቃዮቹ የምግብ እርዳታ ሊያቀርቡ ይችላሉ። ይሁንና በቂ እርዳታ አያገኙም። ብዙዎቹ ደግሞ ከጫካና ከመስኮች ሊያገኙት በሚችሉ የሚበላ ነገር እንደሚኖሩ ፍሎረንስ ጂለት ገልጸዋል። በብሩንዲ ወታደራዊ ሰልፎች ላይ በዛሬው እለት ጥቃት ያደረሱ ሰፈሮች ላይ ጥቃት ያደረሱ አስራ ሁለት ታጣቂዎች ተገድለዋል ሲል የጦር ሰራዊቱ ቃል አቀባይ ያስታወቀ ኮሎኔል ጋስፓርድ ባራንቱዛ በመግለጫቸው ሌሎች 21 ታጣቂዎችም ከበርካታ ጥምንጃዎችና ፈንጂዎች ጋር ተይዘው በቁጥጥር ስር ውለዋል ነው ያሉት ኮሎኔሉ። በተኩስ ልውውጡ ወቅት አምስት የመንግስት ወታደሮች መግለጻቸውንም አመልክተዋል። ሆኖም አንዳንድ ስማቸው እንዳይገለጽ የፈለጉ የጦር ሰራዊቱ አባላት እስካሁን ሶስት ወታደሮች መገደላቸውን ጠቁመዋል። የፕሬዝዳንቱ መገናኛ ብዙሀን አማካሪ ዊሊ ናሙዊቲ በትዊተር አማካኝነት በሰጡት መግለጫ ጥቃቱ የተሞከረው በጦር ካምፖቹ የታሰሩ ሰዎችን ለማስለቀቅ ሲሞከር ነው ብለዋል። በዋና ከተማይቱ ቡጁምቡራ ሰላም መስፈኑንና መንግስት በጥቃቱ ምክንያት ጊዜያዊ አዋጅ እንደማያወጣም የፕሬዚዳንቱ አማካሪ ጨምረው ገልጠዋል። አድማጮቹ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የቦኮ ሀራም ነውጠኞች በሚንቀሳቀሱበት የካሜሩን ግዛት በዛሬ ዕለት የደረሰ አጥፍቶ ጠፊ ጥቃት በትንሹ ሰባት ሲቪሎች ተገድለዋል። ጥቃቱ የደረሰው በሰሜናዊቷ ከተማ በኮሎፋታ አንድ የምግብ መሸጫ መደብር ውስጥ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ካሜሩን ቦኮ ሀራምን በህብረት ለመዋጋት ጣምራ ወታደራዊ ጦር ካላቸው ከቻድ፣ ከናይጄሪያና ከኒጄር ጋር መሰለፏ ይታወቃል። የነውጠኛው እስላማዊ ቡድን ዋና ምሽግ ሰሜን ናይጄሪያ ውስጥ ይሁን እንጂ ታዲያ እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ ም ጀምሮ ካሜሩን ግዛት እየገባ ተከታታይ ጥቃቶችን ያደርሳል። የካሜሩን ጦር ሰራዊት ከቦኮ ሃራም ጋር ለሚያካሂደው ውጊያ ይረዳው ዘንድ ከዩናይትድ ስቴትስ የተላከለትን የጦር መሳሪያ እርዳታ በትናንትና ሁለት መረከቡ ተዘግቧል። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰሜን ምስራቅ ሶሪያ ውስጥ በዛሬው ዕለት በተከታታይ የደረሱ የቦምብ ጥቃቶች እስካሁን በተገኘው መረጃ ለሀያ ሁለት ሰዎች መገደል ምክንያት ሆነዋል ሲል የሀገሪቱን ወቅታዊ ጉዳይ በቅርቡ የሚከታተለው ቡድን አስታወቀ። ጥቃቶቹ የደረሱትም አዲስ ዙር የሰላም ጥረቶች ተጠናክረው በጀመሩበት ወቅት መሆኑን ገልጠዋል። በመኪና ላይ የጠመዱት ቦምቦች የፈነዱት ኩርዶች የሚቆጣጠሩት የሐሳኬ ክፍለ ግዛት ዋና ከተማ በቴልታመር ታመር አንድ የጤና ማዕከልና በአትክልት መሸጫ መደብር አቅራቢያ ነው ብሏል። ብሪታንያ የሚገኘው የሶሪያ ሰብአዊ መብቶች ካፌር በዛሬው ጥቃት ሌሎች በርካታዎች ጉዳት እንደደረሰባቸውም አክሏል። የቴልታሜር ከተማን የሚቆጣጠሩት የኩርድ ኃይሎች ሲሆኑ ላለፉት በርካታ ወራት ዩናይትድ ስቴትስ በምትመራው ጣምራ ኃይል የአየር ድብደባ እየታገዙ በአካባቢው እስላማዊ መንግስት ነኝ ብሎ ራሱን ከሚጠራው ነውጠኛ ቡድን ጋር እንደሚፋለሙ ይታወቃል። በመጨረሻም ካናዳ ከሶሪያ የሄዱትን የመጀመሪያዎቹን ስደተኞች ተቀብላለች። 163 የሶሪያ ስደተኞችን ያሳፈረው የካናዳ ጦር ሰራዊት አውሮፕላን ትላንት ቶሮንቶ ከተማ የገባው ከመሸ ነው። ስደተኞቹ እንደገባም አቀባበል ያደረጉላቸው ከፍተኛ የሀገሪቱ ባለስልጣናት ጠቅላይ ሚኒስትር ጀስቲን ትሩዶ፣ የጤና ጥበቃና የመከላከያ ሚኒስትሮች፣ የኦንታሪዮ ጠቅላይ ሚኒስትር ካትሊን ዌይን እና የቶሮንቶ ከንቲባ ጆን ቶኒ ናቸው። መንግስት ስደተኞቹን ላለማጨናነቅ በመሞከር ህዝቡ ወደ አውሮፕላን ማረፊያ እንዳይሄድ ቢጠይቅም እንኳ ደህና መጣችሁ ለማለት የፈለጉ አንዳንዶችን ማስቆም አልቻለም። ጠቅላይ ሚኒስትር ትሩዶ በአቀባበል ስነ ስርዓቱ ላይ ሲናገሩ ካናዳውያን ለህይወት እጅግ አስቸጋሪ ሁኔታዎችን ሸሽተው የሚወጡ ሰዎችን ለመቀበል ልባቸው ምን ያህል ክፍት መሆኑን ያሳዩበት ታላቅ ምሽት ነው ብለዋል። አንድ ካናዳዊን የምንገልጸው በቆዳው ቀለም በሚናገረው ቋንቋ ወይም በሚከተለው ሃይማኖት ሳይሆን ሁሉም የዓለም ዜጎች በሚጋሩት እሴት ነው ሲሉም አክለዋል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ። ካናዳ እስከ መጪው የካቲት ማብቂያ በጠቅላላው 25 ሺህ የሶሪያ ስደተኞችን ለመቀበል ቃል ገብታለች። ዜናው አበቃ። ክቡራትና እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922 እና በ25 ሜትር ባንዶች አጭር ሞገድ ና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አዳማ ላይ የሚዘጋጀው ሰልፍ ከሌሎችም ለየት የሚልበት አንደኛ ጨፍቴው እዚህ አዳማ ላይ ነው። አዲሱን የኦሮሚያ ከተሞች አዋጅ ያወጣ በአዳማ ከተማ ይካሄዳል የተባለውን ሰልፍ አስመልክቶ የኦሮሞ ፌዴራል ኮንግሬስ የምስራቅ ሸዋ አመራር አባል ና ከሰልፉ አስተባባሪዎች አንዱ የሆኑት አቶ ቦና ክዳ ከሰጡን ማብራሪያ የተቀነጨበ ነው የሰማችሁት። ሙሉ ዘገባው በሁለተኛው አጋማሽ ይቀርባል። አድማጮች አሁን ወደ ዕለቱ አብይ ርዕስ በአዲስ አበባ አንዋር መስጂድ ላይ ዛሬ ከቀትር በኋላ የተጣለ ፈንጂ ጉዳት ማድረሱ ተገልጿል። ሰሎሞን አባተ ከየአካባቢው ያገኛቸውን መረጃዎች እንደሚከተለው ያቀርባል። ዛሬ ከቀትር በኋላ በአዲስ አበባው አንዋር መስጂድ የነበሩ የአከባበር ስርዓትና የፍንዳታ ድምፆችን ነው የሰማችሁት? ምን ነበር የሆነው? አንድ በአካባቢው የነበረ ምዕመን ማምሻውን አግኝቼ አነጋግሬ ነበር። እኛ በጊዜ ውጭ ላይ ነበር፣ አይሰገር ነው። እሺ። እና ሰግደን እንደጨረስን ወደ የቤታችን እየሄድን ባለንበት ሰዓት መውሊድ የሚያከብሩ ልጆች ነበሩ እና ያው ዝግጅት ምናምን እየጨፈሩ ባለበት ሰዓት ነው እንግዲህ ከረሚላ ምናምን እየበተኑ ባለበት ሰዓት እነሱ አካባቢ ነው ውስጥ የነበሩ ልጆች እንደነገሩን የሆነ ሶፍት ነገር የሚመስል እንደተወረወረ ነው የነገሩን። ከዛ በኋላ አካባቢውን ፌዴራል ፖሊሶች እንደከበቡት እና ወደ ውስጥ የማይነት ሰው እንዳይገባ አድርገዋል። ሶፍት የሚመስል ነገር ተወረወረ ማለት ምን ማለት ነው? እንደዚህ ሶፍት የሚመስል ነገር እንደተወረወረ ነው ፍንዳታ የሰማሁት። ማለት እንደ ሳጥን ነገር ነው ወይስ ወረቀቱ ራሱ ነው የተበተነው፣ ወይስ የተጠቀለለ ነገር ነው በሶፍት ነገር ነች። በጣም ትንሽ ነገር ነው አለ። እና በጣም ጮኸ፣ ፈነዳ። ሰዎቹ ላይ ነው ያረፈው አለ። እናም እዛ በኋላ ልጁን ደንግጦ ኤሌትሪክም ነው የሚባል ወሬ እዛ ሲወራ ወጥቶ ሄደ። ሁሉም ሰው በፍርሀት ይወጣ ነበረ። ከተወጣ በኋላ ተከቦ ነበር። እኛ እንደገና ጉዳዩን ለማጣራት ወደ አስር ሰዓት አካባቢ ያው ሶላት ወቅት ስለደረሰ ወደዛ ተጠግተን ነበር እና በአካባቢው እነሱ ስራቸውን ከሰሩ በኋላ አስር ሰዓት አካባቢ ሶላትን ትናዛን ሲለቀው ሄዱ ፌደራል ፖሊሶቹ። እኛም ገባን። ከገባን በኋላ ግን እዛ አካባቢ ኤሌክትሪክ ነው የተባለበት አካባቢ ሄድን፣ ፎቶግራፎች ምናምን አነሳሳን እና የሰዎች የአካል ቁርጥራጮች እንደ ስጋ አይነት ነው ነገር አግኝተናል። አልተነሳም ነበር እናንተ በገባችሁበት ሰዓት። አጽድተው ሂደዋል ድንጋይ የሚመስል ስጋዎች ምናምን ናቸው እነሱ የረሷቸው ናቸው የተባለው ነገር የፈነዳው አየር ላይ ነው? ሰው ላይ ነው? መሬት ላይ ካረፈ በኋላ ነው? መሬት ላይ ምንም የተጫረ ነገር የለም። ሰው ላይ ይመስለኛል። መሬት ላይ ምንም አሁን ከባድ ፈንጅም አይደለም። እሺ፣ መሬት ላይ ያረፈ ነገር የለም እና ሰው ላይ ነው። ስለዚህ ሰዎቹንም ሁሉንም በአምቡላንስ ምናምን እንትን አሉ። እናንተ እንዳያችሁት ወለሉ ላይ የደረሰ ምንም ስብርባሪም ወይም ፍርስራሽ የለውም። ደም አለ የፈንግ ምንም ነገር የለም። እሺ ደምና ስጋ ቁርጥራጭ፣ የእግር የታችኛው እግር ቁርጥራጭ ማለት ነው። ስንት ሰው ላይ ጉዳት ደረሰ? ምን ምን አይነት ጉዳቶች ናቸው የደረሱት? እንደምታውቁት ወይም እንደሰማችሁት ሰዎች ወደ ሆስፒታል ሂደዋል። ሆስፒታልም ይዘዋቸው ግጥራሳቸው በራሳቸው ሰዓት ስለሆነ ምንም ባይታወቅ ነገር የለም ምንም ነገር እዛ በቃ ተከቦ በራሳቸው ናቸው ያጨዱ። ስለዚህ የሞተ ይኑር ወይም በአካል ጉዳት ላይ በስንት ሰው ላይ እንደደረሰ እናንተ አታውቁም ማለት ነው፣ ወይም የሰማችሁት የለም። ያ የእግር ተቆርጦ ሲወድቅ ምናምን አይተናል ያሉ ልጆች አሉ፣ ብዙ ነገር አይተናል ያሉ ልጆች አሉ፣ አግኝተናቸው ያናገርናቸው እናም ወደ ጠቅላይ ማነት ሆስፒታል እንደተጋዙ። በስንት ሰዓት ነበር ጉዳቱ የደረሰው? ያው ሰባት ተኩል አካባቢ ሰበቃ ስግደት እንዳለቀ ያው የተወሰነ አስር ደቂቃ አምስት ደቂቃ በኋላ የሆነ በቃ ተነስተው መንዙማ የሚሉ ልጆች ነበሩ እሺ እና በዛ ሰዓት ነው እና እናንተ ግን ገብታችሁ ያያችሁት አስር ሰዓት ነው ከሶስት ሰዓት ወይም ከሁለት ሰዓት ተኩል በኋላ ነው ማለት ነው አዎ ያኔ ዙሪያውን ማንም አይነት ሰው ወደዛ መግባት አይችልም ነበር ሱቆች ሁሉ ተዘግተው ነበር የተያዘ ሰው ወይም የታየ ሰው አለ ይሄንን አድርጓል የተባለ ሀቂቀት፣ ስናይ የሆኑ ሰዎችን ሻንጣቸውን ሲፈትሹ ያየን ነበረ። መንገደኞችን ሆነ ዛ መስጊዱ በር ላይ እንጂ እዛ የወረወረው ሰው ከሰው መሀል የነበረው ሰው ይታወቃል ማን እንደሆነ፣ ወይም በጥርጣሬም ያዩት ሰዎች አሉ። የለም ድንጋጤ ነበረ፣ ርችትም ነው ያሉን ሰዎች ነበሩ። እንደዚህ ምንም የተጠብ ማለት እንደዚህ ይሆናል ይተባል፣ አይደለም ይህን ርችት አላርገ ወደ ላይ የደስታ የሚደረግ ነገር። አሁን እንደዛ እንደውም አንደኛ ጓደኛ እኔ ይኳለ አጠገብ ያለው ልጅ ሂድ ምናምንች ሊተኩስ ነው ብዬ ሂድ ምናምን እንደዚህ ዞር ስል እንደዚህ ዞር ብዬ ሌላ ቦታ ሳያል ደም ምናምን አለ። ከመስጅዱ አመራርና ከመንግሥት አካላት መረጃዎችን ለማግኘት እየጣርን እንገኛለን። የመስጅዱን ኢማምና የደህንነት ኃላፊውንም ለማግኘት ጥረት አድርገናል። የምናገኘውን ይዘን እንመለሳለን። የመንግሥት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ የሰጡት መግለጫ ማምሻውን በመንግሥት መገናኛ ብዙሃንና ለመንግሥቱ ቅርበት ባለው ፋና ብሮድካስቲንግ ተላልፏል። ሚኒስትሩ ፍንዳታው መድረሱን ተናግረው የጠፋ ሕይወት እንደሌለ ግን አመልክተዋል። በአምስት ሰዎች ላይ ከባድ በ19 ሰዎች ላይ ግን ቀላል ጉዳት መድረሱን ብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስን ጸረ ሽብር ግብረ ኃይል የጠቀሰው ዘገባ ይጠቁማል። ትኩስ መረጃ ባገኘንበት ጊዜ ይዘንላችሁ እንመለሳለን። ሁለተኛውም ዘገባ እዚያው አዲስ አበባ ያቆየናል። በኢትዮጵያ አስቸኳይ ጊዜ ምግብ እርዳታ የሚፈልጉት ሰዎች ቁጥር አስር ነጥብ ሁለት ሚሊዮን መድረሱን ይፋ ያደረገው የኢትዮጵያ መንግስት ዓለም አቀፍ ለጋሾች ድጋፍ እንዲያደርጉም ጥሪ አቅርቧል። አንዳንድ ዓለም አቀፍ የእርዳታ አስተባባሪዎች በበኩላቸው ድጋፍ በቶሎ ይመጣ ዘንድ የዓለም አቀፍ መገናኛ ብዙሀን ሽፋን አስፈላጊ ነው ሲሉ ጠቅሰዋል። እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል። ዛሬ ጠዋት በመንግስት ይፋ የተደረገው በድርቁ ምክንያት ለመጪዎቹ 12 ወራት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር ነው። ዓለም አቀፍ ለጋሾችና ጉዳዩ የሚመለከታቸው አካላት በተገኙበትም ነው ኤችአርዲ ወይም የሰብአዊ እርዳታ ጥያቄ ሰነድ የሚባለው ይፋ የተደረገው። በዚህም መሰረት 8.2 ሚሊዮን የነበረው የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር 10.2 ሚሊዮን መድረሱ ታውቋል። በአራት መቶ ሰላሳ የሀገሪቱ ወረዳዎች ለሚገኙት ለእነዚሁ ተረጂዎች ለመድረስ የሚያስፈልገው የገንዘብ መጠን ደግሞ ከ25 ቢሊዮን ብር በላይ ወይም 1.4 ቢሊዮን የአሜሪካን ዶላር መሆኑ ተገልጿል። በአዲስ አበባው ኢሊሊ ሆቴል ለተሰባሰቡት የዓለም አቀፉ ማህበረሰብ ተወካዮች ገለጻውን ያደረጉት በቅርቡ የተቋቋመው የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ ናቸው። የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች በየትኞቹ የኢትዮጵያ አካባቢዎች እንደሚገኙ አብራርተዋል። ሚሊዮን ቤኔፊሻሪስ ዊል ኒድ ኢመርጀንሲ ፉድ አሲስታንስ ዋይል ችልድረን አንደር ፋይቭ አንድ 1.7 ሚሊዮን ችልድረን ፕሬግናንት ኤንድ ላክቴቲንግ ውመን ዊል ሪኳየር አስር ነጥብ ሁለት ሚሊዮን ተረጂዎች የአስቸኳር ጊዜ የምግብ እርዳታ ያስፈልጋቸዋል እድሜያቸው ከአምስት ዓመት በታች የሆነ አራት መቶ ሺህ ህጻናትና አንድ ነጥብ ሰባት ሚሊዮን ሌሎች ህጻናትና ነፍሰ ጡር ሴቶችም የተመጣጠነ ምግብ ድጋፍ ይሻሉ። ከአጠቃላይ ቁጥር ሰላሳ ሰባት በመቶ ተረጂዎች በኦሮሚያ፣ ሀያ ሁለት በመቶ በአማራ፣ አስራ አምስት በመቶ በሶማሌ፣ አስራ ሁለት በመቶ በትግራይ፣ ሰባት ነጥብ አንድ በመቶ ደግሞ በደቡብና አራት በመቶ በአፋር ክልል የሚገኙ ናቸው። አስር ነጥብ ሚሊዮን እርዳታ ፈላጊዎችን ፍላጎት ለማርካት የሚያስፈልገው የገንዘብ መጠን አንድ ነጥብ አራት ቢሊዮን ብር እንደሆነ ተገምቷል። ኮሚሽነር ምትኩ ለቪኦኤ ሲናገሩ ለአስቸኳይ ጊዜ የምግብ እርዳታው የሚያስፈልገው የገንዘብ መጠን ደረጃ በደረጃ የሚጠበቅ እንደሆነ አስረድተዋል። አስር ነጥብ ሁለት ሚሊዮን የለደራሽ እርዳታ የሚቀርብለትን ህዝብ ለይተናል ስል ላይ በየወሩ የሚያስፈልገው እርዳታ መጠን አለን። የምግብና ምግብ ነክ ያልሆነ አለን። በሱ መሰረት ነው የሚያስፈልገን አንድ ነጥብ አራት ሚሊዮን ቢሊዮን ዶላሩ አንዴ ሳይሆን የአመት ነው። ይሄ ከ12 ወራት ስለሆነ ከ12 ወራት መካከል የአንድ ወር እንለያለን። ለዛውን ጃንዋሪ ስንጀምር ለአንድ ወር የሚያስፈልገን በምግብና ምግብ ነክ ባልሆነ ምንድን ነው የሚለው እንለያለን። በሱ መሰረት የሚያስፈልገንን እሱ ላይ እንሰራለን እና አመቱ ሙሉ የሚመጣ ነው ይሄ አቶ ምትኩ እንዳሉት እስካሁን ከዓለም አቀፍ ለጋሾች የተገኘው የገንዘብ መጠን አነስተኛ ነው። በየመን በሶሪያና በኢራቅ ያለው ቀውስ ለኢትዮጵያ ሊሰጥ የሚችለውን ትኩረት እንደቀነሰውም በንግግራቸው አመልክተዋል። ትኩረቱ ሊጨምር የተሻለ ምላሽም ሊገኝ እንደሚችል ግን ተስፋ አድርገዋል። እንግዲህ በዋናነት ይሻሻላል ብለን እንጠብቃለን እንጠብቃለን ይሻሻል ብለን የምንጠብቀው በሁለት መነሻ ከዚህ በፊት የሰራ ናቸው ስራዎች አሉ አሁን ባለፈው ወደ 163 ሚሊዮን ዶላር ፕለጅ አድርገዋል፣ ያልክስና ማለት ነው። እሱ በቀጣይነት በአዲሱ 2016 በጀት አመት ይመጣል ብለን ነው የምንጠብቀው። ከዛ ባሻገር በተለያዩ መድረኮችም የበኩላቸውን ለማድረግ የገለጹበት ሁኔታ አለ። ስለዚያ ስላለ የተሻለ ነገር ይኖራል ብለን ነው የምንጠብቀው። ያም ቢሆን ግን ያም ቢሆን ግን ትልቁን ሚና የመሪነት ሚናውን አሁንም ሀብት እየመደበ የዜጎችን ሕይወት የመታደግ ና ብሎም ደግሞ መታደሪያ የመጠበቅ ኃላፊነት የመንግስት ነው የሚሆነው። ስለዚህ ለዚህ ነው አሁን እዚህ ቅድም ይፋ ስናደርግ ከወዲሁ ማንም ሳይል ዘጠና ሰባት ሚሊዮን ዶላር የኢትዮጵያ መንግስት ለአስነት ሁለት ሚሊየን ተረጅ ህዝባችን የሚውል መመደቡን እዚህ ገልጸናል። በዚህ እንደተገለጸው ደግሞ ሌሎቹ የበኩላችን ጥረት እናደርጋለን የሚል ነገር አስቀምጠዋል። ቅድም ያየነዋል ለምሳሌ ስዊድን ና የካናዳ መንግስታት ተጨማሪ በጀት እንመድባለን የሚል ነገር ስላለ ሚሻለ ገን እንጠብቃለን። የእርዳታ ሰራተኞች በድርቅ ወደ ተጎዱት አካባቢዎች የሚሄዱበት ሁኔታ ይበልጥ እንዲመቻች ተጨማሪ ሰራተኞችን ማምጣት እንዲቻልም የቪዛ ሁኔታ እንዲፋጠን የሚሉት የአሜሪካና የሌሎች ለጋሽ ሀገራት አምባሳደሮች ያነሷቸው ጥያቄዎች ናቸው። መንግስት ስለ ድርቁና ስለ እርዳታ እንቅስቃሴው በየጊዜው መረጃ እንዲሰጥም ጠይቀዋል። የድርቁ ሁኔታ የዓለም አቀፍ የመገናኛ ብዙሀንን ሽፋን ሊያገኝ እንደሚገባው የተናገሩም አሉ። ከእነዚህ አንዱም የዓለም አቀፉ የህፃናት አድን ድርጅት ሴቭ ዘ ችልድረን የኢትዮጵያ ዳይሬክተር ጆን ግርሃም ናቸው። ይህንኑ ሀሳባቸውን ለቪኦኤ አብራርተዋል። ሁኑ ዓለም ኢትዮጵያ በአሁኑ ዓለም ነገሮች በመገናኛ ብዙሃን እንዲዘገቡ በዓለም አቀፍ ዜናዎች እንዲካተቱ ሽፋን እንዲሰጣቸው ያስፈልጋል። በተለያዩ ሀገራት የሚገኙ የፖለቲካ ባለሥልጣናት ከልብ እንዲመለከቷቸውና እንዲያጤኗቸው። በኢትዮጵያ ድርቅ አለና ድጋፍ ያስፈልጋል ብለህ ብትጠይቅ እንዴት ስለዚህ ነገር በተለያዩ ሚዲያዎች አልሰማሁም ይላሉ። መንግሥት በቅርቡ የተለያዩ መረጃዎችን ማሰራጨቱን አውቃለሁ። ሚዲያው እንዲያተኩርበት ግን የበለጠ መሰራት አለበት። በሚዲያው በኩል ደግሞ የተሻለ ምላሽ እንዲሰጥ ጫና ማድረግ ያስፈልጋል ከመጪዎቹ 12 ከ12 ወራት በኋላ የመኸሩ ሁኔታ እንደሚስተካከል ተስፋ ተደርጓል ከኤልኒኖ በኋላ ላሊና ሊከተል ስለመቻሉ የተጠየቁት ኮሚሽነር ምትኩ ትንበያዎች ያንን አያሳዩም ነው ያሉት ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ጎ ፋንድሚ በግርድፎ ወደ አማርኛ ሲመለስ ድጋፍህን ስጠኝ በሚል ስያሜ በሚታወቀውና በሚሊዮኖች የሚቆጠሩ ሰዎች ከ1 ቢሊዮን ዶላር በላይ በ365 ቀናት ውስጥ ሊሰበስቡ የሚችሉበት ድረገጽ ነው። ሁለት ኢትዮጵያውያን ድረገጹን በመጠቀም በአሁኑ ጊዜ ኢትዮጵያ ውስጥ የምግብ እጥረት ለደረሰባቸው ወገኖች እርዳታ አሰባስበዋል። እስከ ዛሬም ከ30 ሺህ ዶላር በላይ የሰበሰቡ ሲሆን በዛሬ ዕለት ደግሞ ገንዘቡን ለዓለም ምግብ ፕሮግራም ደብልዩ ኤፍፒ ለተራብ ወገኖች እንዲያደርስ አስረክበዋል። ሳሌም ሰሎሞን በርክክቡ ስነ ስርዓት ላይ ተገኝታ ያጠናቀረችውን ነው። አብርሃም እባላለሁ በሚኒሶታ ነው የምኖረው። ዛሬ እዚህ የወርልድ ፉድ ፕሮግራም ቢሮ የመጣሁት ከኢትዮጵያ ውስጥ ከተከሰተው ረሃብና ድርቅ ጋር በተያያዘ የተወሰነ የገንዘብ ማሰባሰብ አድርጌ ነበረ እና እሱን ገንዘብ በወርልድ ፉድ ፕሮግራም በኩል በረሃብ ለተጎዱት ወገኖቻችን ለማስተላለፍ ነው የመጣሁት እኔ ደግሞ ዶክተር አበባ አርገኝ ይባላለሁኝ ያው አብርሃም እንደገለጸው አላማችን አንድ ነው ህዝባችን እየተራበነው በድርቅ ምክንያት እና እኛ ኢትዮጵያኖች ራሳችን በራሳችን መቻል ይኖርብናል ሁልጊዜ ሰው ለማኝ አንሆንም በሚለው መንስኤ ነው ገንዘብ ማሰባሰብ የጀመር ነው። ይሄ መጀመሪያ ነው እንጂ የመጨረሻው አይደለም። ሌላ ጊዜም በተደጋጋሚ የምንመጣ እንደምንሆን ተስፋ እናደርጋለን። ለዚህ ነው እዚህ መጣ ነው። መጀመሪያ ስለ የምግብ እጣት ኢትዮጵያ ውስጥ እንዴት እንዴት ሊያውቁ ቻሉ? ዘመድ ወይም በድርቁ የተጠቃ ሰው ወገን አሉት ኢትዮጵያ ውስጥ? ስለ ኢትዮጵያ እንግዲህ ስለ ድርቁ ከእኔ እድሜ ከአብርሃም በጣም ረጅም ስለሆነ ከሰባዎቹ ጀምሮ ያሉትን ድርቆች ኢትዮጵያ በምኖሩበት ጊዜ ከሰላሳ ዓመት በፊት በደንብ አድርጌ ያቸዋለሁ። ትልቁ ድርቅ እስከ መንግሥት መናወጥ ያመጣውን በደንብ አድርጌ በአይን ያቸዋለሁ። እና በየጊዜው ይሄ የድርቅ ሁኔታ ይከሰታል በዓለም ላይ ማለት ነው። ይሄ ኤልኒኖ የሚባለው ነገር በተነሳ ቁጥር ወደ አፍሪካ ሊዘንብ የሚችለውን ንፋስ ውሃ ያዘውን ወደ ደቡብ አትላንቲክ ስለሚጎትተው ድርቁ ይመጣል። ከአምስት ከሰባት አመት ተደጋጋሚ ነው እና ሁል ጊዜ የምንጠብቀው ነገር ነበር። አንፎርቹኔትሊ አሁን በቅርብ ጊዜ በተነሳው ኤልኒኖ ኢትዮጵያ ውስጥ ከፍተኛ ድርቅ መግባቱ በዓለም ዜና ምንጮች ሲዘገብ ሰማሁኝ። በዛ በተነሳ ነው እንግዲህ ይህን የገንዘብ ስብሰባ የጀመርኩት ማለት ነው። እርስዎስ እንዴት ስለ ረሃቡ ሊሰሙ? ያው እንደተባለው እንግዲህ የረሃቡ ጉዳይ ታሪካዊ የሆነ የራሱ አመጣጥ አለው። ከዛ በተጨማሪ ግን ሰሞኑን በሆነው ነገር ዓለም አቀፍ የመገናኛ ብዙሀኖች ቢቢሲን ጨምሮ ዓለም አቀፍ ድርጅቶች እንደ ዩናይትድ ኔሽን ያሉ ዓለም አቀፍ ድርጅቶች ረሀቡ ላይ ይህ አመት ከጀመረ ጀምሮ ሰፊ ዘገባና ሪፖርት ሲያቀርቡ ነበረ። ያንን ለመከታተል እድል አጋጥሞኛል። አይሚን አንብቤዋለሁ የተወሰነ ነገሩን እና እና የችግሩ ከጊዜ ወደ ጊዜ እየተባባሰ እያደገን የመጣውና አንድ ትልቅ በዛ መንገድ ነው ረሀቡ መከሰቱን ያወቅኩት በሚዲያዎች እና መንግስትም ደግሞ የራሱን ሪፖርት አውጥቷል፣ በተወሰነ መልኩ እና። እሺ ስለ እዚህ ላሉት ውጭ ውጭ ሀገር ላሉት ኢትዮጵያውያን ለምሳሌ እንደዚህ አይነት ችግር ሲያጋጥም መንግስት ወይም ሌሎች አካሎች እንዲፈቱት ነው የሚጠብቁት ብሎ ነው የሚታሰበው። እና እንደዚህ አይነት ኢኒሽቲቭ ለማበረታታት ወይም መልእክት ካሉት እንግዲህ መልእክት ምንድን ነው? እኛ ኢትዮጵያውያን ሁል ጊዜ የሰው እጅ አይን የሰው እጅና አይን ተመልካች መሆን የለብንም። በእርግጥ አሁን የተከሰተው ድርቅ ከኛ አቅም በላይ ነው። እንኳንስ የኢትዮጵያ መንግስትና አሜሪካ ውስጥ ቢከሰትም ከቁጥጥር በላይና እርዳታ የሚጠይቅ ሁኔታ ነው ብዬ ነው የምገምተው ና ግን ሁላችንም የተወሰነ ሰው ብንረዳና ነፍስ ብናድን እኛም ራሳችን እንደሰጥበታለን፣ ለሀገራችንም ብዙ ነገር አድርገናል። ደግሞ ከተባበርን እንኳንስ ትንሽና ብዛት ያለውን ወገናችንን ልናድን እንችላለን። እዚህ ያለን ብቻ ሳንሆን ኢትዮጵያ ውስጥ ያሉትን በሙሉ ሁላችንን በመተባበር ሕዝባችን ልንረዳ እንችላለን። ኃይል አለን አንድ ከሆን። በዛ ላይ ለመጨመር እንግዲህ ምንድነው የግል አስተዋጽኦ በማንኛውም ሁኔታ አስፈላጊ ነው፣ ጠቃሚም ጭምር ነው። ያው የድርቅና ረሃቡ ጉዳይ ሰፊ እርብርብ የሚጠይቅ ነው። ነገር ግን ደግሞ እኛ እንደ ግለሰብ እንደ ዜጋ ኃላፊነት አለብን እና ያንን ኃላፊነትም ከመወጣት አንጻር ነው ከእንደገና ደግሞ ፐርሶናሊ ሳትስፋይድም ነው እኔ በግሌ ምን አደረግኩ ከማዘን ወይንም ነው ከመቆጨት በተጨማሪ ከዛ ባለፈ ደግሞ በግል ኃላፊነት መወጣት አለብን እንደ ዜጋና በውጭ ሀገር የሚኖሩ ኢትዮጵያን በተለይ በሰሜን አሜሪካ፣ በአውሮፓ፣ በአውስትራሊያ፣ ካናዳ የሚኖሩ ሰዎች የችግሩን አሳሳቢነት በመረዳት ሁሉም ሰው የሚችለውን አስተዋጽኦ አድርጎ ችግሩን ሙሉ ለሙሉ መቅረፍ እንኳን ባንችል ሚኒማይዝ ዳሜጁን ሚኒማይዝ ከማድረግ አኳያ ትልቅ ለውጥ ሊፈጥር ይችላል ብዬ አስባለሁ። እኛም ደግሞ ከዶክተር አበበ ጋ በመሆን ይህንን ያደረግ ነው። ያው የግለሰቦች ሚና ትልቅ ነው ከሚለው መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ባወጣው መግለጫ በአሁኑ ጊዜ በአገሪቱ በተለያዩ ክፍሎች የተነሱትን ችግሮች ለመፍታት መንግስት የተከተለው መንገድ አሳስቦኛል ብለዋል። የፌዴራል ስርዓቱ መሰረት ቋንቋ መሆኑ አሁን ለተፈጠሩት ችግሮች መንስኤ ነው ሲል የገለጠው ኢዴፓ የደረሱትን ጉዳቶች የሚያጣራ ገለልተኛ አኳል እንዲቋቋምም ጠይቋል። ጋዜጣዊ መግለጫውን የተከታተለው መለስካቸው አምሀ ተከታዩን ዘግቧል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ባሰራጨው መግለጫ የአዲስ አበባንና በአካባቢዋ ያሉ የኦሮሚያ ልዩ ዞን ከተሞችን የአቀናጀ ልማት ማስተር ፕላን ይፋ ከተደረገ ጀምሮ በኦሮሚያ የተነሳው ተቃውሞ መፍትሄ እንዳላገኘ ይናገራል። መፍትሄ ከማግኘት ይልቅ ይላል መግለጫው፣ እየተባባሰና አብዛኛውን የኦሮሚያ ክልል ህብረተሰብ ባካተተ መልኩ መጠነ ሰፊ ተቃውሞ እየታየ ይገኛል። በተጨማሪም በጎንደር ከተማ ማረሚያ ቤት በተነሳው የእሳት ቃጠሎ ምክንያት በታራሚዎች ላይ የተፈጸመው የሰብአዊ መብት ጥሰት እጅግ የሚያሳዝን ሆኖ አግኝቼዋለሁ ሲል ያብራራል። በዚህም መንግስት የተከሰቱ ችግሮችን ለመፍታት የወሰዳቸውን እርምጃዎች እንዳሳዝነው ኢዴፓ ያስገነዝባል። እንደ ኢዴፓ ስራ አስፈጻሚ መግለጫ ከሆነ የሀገሪቱ የፌዴራል አደረጃጀት በዋናነት ቋንቋን መሰረት ያደረገ በመሆኑ አሁን የሚታየውና ወደፊትም ከዚህ በባሰና በተጠናከረ መልኩ ሀገርን እስከ መበታተን የሚደርስ አደጋ እንደሚፈጥር ያምናል። የኢዴፓ የድርጅት ጉዳዮች ኃላፊ አቶ ኤርሚያስ ባልከው የፌዴራል ስርዓቱ በሀገሪቱ ውስጥ ያሉ ችግሮችን ሊፈታ በሚችል መንገድ መመስረት አለበት ይላሉ ሁሉም ሰው ማለት ነው የአገሩ ባለቤትነት በሚሰማው መልኩ መዋቀር አለበት። አሁን ትልቁ ፕሮብሌም እኮ ብዙ ክልሎች ላይ ግጭቶች ይፈጠራሉ። የክልል በተለይ ድንበሮች ላይ ይሄ ነገር የሚፈጠረው ኢትዮጵያን እንደ አገር ከማሰብ ይልቅ የእኔነት በጣም ይወረድ እና በጠባብ ብሔረተኝነት ስሜት የእኔነት ስሜት በመፍጠር ጭምር ነው። ስለዚህ የዚህን ሁሉ ችግር ሊፈታ የሚችለው ሁሉንም ሰው የሚያስማማና ሁሉንም ሰው ደግሞ ተጠቃሚ የሚያደርግ የፌዴራል አደረጃጀት ሊኖር ይገባል። ክልሎችም የሚኖራቸው ስልጣን ዝም ብሎ ለይስሙላ ሳይሆን ኤክሰርሳይዝ የሚያደርጉት ተግባር ላይ የሚያውሉት ስልጣን ነው የሚያስፈልጋቸው ብለን ነው የምናምነው። ይሄን ማድረግ ሲቻል የችግሩን ምንጭ ነው የምናደርቀው። ሰሞኑን ከኦሮሚያ ብሔራዊ ክልላዊ መንግስት ባለስልጣናት ጉዳዩን በተመለከተ የሚሰጡት አስተያየቶችና ይፋ መግለጫዎች ግን ትኩረት ሰጥተው ያስረዱት እነዚህን ችግሮች የፈጠሩት መንግስት በሽብርተኝነት የፈረጃቸው የኦሮሞ ነጻነት ግንባር ኦነግ፣ ግንቦት ሰባትና አንዳንድ አገር ውስጥ በሰላማዊ ትግል ስም የሚንቀሳቀሱ ጽንፈኛ የፖለቲካ ድርጅቶች መሆናቸውን ነው። የፓርቲው መግለጫ እንደሚለው የተፈጠረውን ችግርና የደረሰውን ጉዳት አስመልክቶ ጉዳዩን የሚያጣራ ገለልተኛ ኮሚቴ ተቋቁሞ ችግሩን እንዲያጣራ ይጠይቃል። ይህ ኮሚቴ እንዴት ባለ መንገድ መቋቋም እንዳለበትና ስለሚሰጠው መፍትሄ ተፈጻሚነትም አቶ ኤርሚያስ ባልከው ተጨማሪ ማብራሪያ ሰጥተዋል። ዋነኛው ነገር የአጣሪ ቡድን ሲቋቋም በህብረተሰቡ ዘንድ የሚያመጣው ውጤት ተአማኒ መሆኑ መረጋገጥ አለበት። ተአማኒነቱ ሊረጋገጥ የሚችሉ ገለልተኛ ሊሆኑ የሚችሉ አካላት ተሳትፎ ሲያደርጉበት ነው። እነዚህ አካላት በአንድ በኩል ተቋማት አሉ። ገለልተኛ የሆኑ ተቋማት፣ ገለልተኛ መሆናቸው የተረጋገጡበት ተቋማት፣ ታዋቂ የሆኑ ግለሰቦችና በህብረተሰቡም ዘንድ ተሰሚነትና ተደማጭነት ያሏቸው ግለሰቦች አሉ። እነዚህ በተካተቱበት ሁኔታ ህጋዊ የሆነ በፓርላማው ሊሆን ይችላል። ህጋዊ የሆነ አካል እውቅና ተሰጥቷቸው ቦታው ድረስ ሄደው ሲያጣሩ ችግሮች በማይገጥሙበት መልኩ ችግሩን ከምንጩ ለማድረግ ችግሩ ድጋሚ ችግር ሆኖ እንዳይፈጠር ለማድረግ ግልጽ የሆነ አሰራር በመፍጠር እታች ድረስ በመውረድ ነገሩ በግልጽ እንዲጣራ ተበዳዮች፣ ተጎጂዎችን በደንብ ባገናዘበ እና ባገኘ መልኩ የሚጣራበት እና በሚመጣው ውጤት ደግሞ ዝም ብሎ ተጣርቶ መምጣት ብቻ አይደለም አለበት ብለን ነው። ተጣርቶ ከመጣ በኋላም ደግሞ ተገቢ ያልሆነ እርምጃ የወሰደ አካል ካለ ህጋዊ የሆነ እርምጃ የሚወሰድበትን አሰራር መከተል አለበት ብለን እናምናለን። በኦሮሚያ ብሔራዊ ክልላዊ መንግስት በተለያዩ ስፍራዎችና የትምህርት ተቋማት የተቀሰቀሰውን ሁከት ተከትሎ መንግስት ለሐሰተኛ ፕሮፓጋንዳ አንዳንድ ወገኖች እንዳይታለሉ ማሳሰቢያዎችን ሲሰጥ በብዙ ስፍራዎችም ሁኔታዎች እየተረጋጉ መሆናቸውን ይገልጻል። ተቃዋሚ የፖለቲካ ፓርቲዎች ደግሞ በተጻራሪው ተቃውሞ ግለቱን እየጨመረ መሆኑንና በሰው ህይወት የሚደርሰው ጉዳትም እየከፋ መሄዱን ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች የምትከታተሉት በ19 በ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነፃው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማለን። ሰላም ቪዎች እንደምን አላችሁ። አስተያየቴ በሰጣገባ ክርክር ላይ ነው። አቶ መሀሪ በሚሉት ላይ ነው አስተያየቴ። አቶ መሀሪ ያው የሕወሓት ባለስልጣኖች እንደሚሉት ነው የሚሉን፣ እውነቱን አትንገሩን። እውነቱን ከነገራችሁን ደግሞ እናንተ ጠባቦች ናችሁ፣ ጥላቻ ስላለባችሁ ነው፣ በትግሬ ላይ ትምከተኛ ናችሁ፣ የቀድሞ ስርዓት ናፋቂ ናችሁ። ይሄ የተለመደ አባባል ነው የህወሓት ባለስልጣናት ይሄም በሙሉ ይሉናል። እርስዎም የደገሙት ያንን ነው። እውነቱ ግን የህወሓት የበላይነት አለ የለም፣ ሰውም አምነዋል እንዳለ ነገር ግን ደግሞ እርስዎም ምክንያት ደግሞ አሉት። ደግሞ ምንድን ነው ሌላው ብሔረሰብ ልምድ ስለሌለው ነው የህወሓት ጀነራሎች ልምድ ስላላቸው ነው። በአንድ ቀን አዳር ሌላውን ብሔረሰብ ጀነራል እናደረገ ምናምን እንዴ! ሌላው ብሔረሰብ ልምድ የማያገኘው ልምድ ንቀት ነው እኮ ይሄ። እስኪ ለቁና እናሳያችሁ። አንድ ቀናዳር ጀነራል አናረግም ያላችሁት ህወሀት ከጫካ እንደመጣልን መሳሪያውን እንደያዘ በአንድ ጀነራል ማረጊያ ያገኛል ያገኙት እያንዳንዱ መጥቀስ ይቻላል። ግማሾቹ መሳሪያ አስቀምጠው አቶ ሲባሉ፣ ሌሎቹ ደግሞ ጀነራል ሆነዋል ባንዴ። በአጠቃላይ ባለፉት ሀያ አራት አመት ሙሉ የህወሀት የበላይነት እንደሆነ ማንም ግልጽ ነው። ሁሉን ነገር ቢዝነሱ ሁሉ ሳይቀር ነጋዴ ሁሉ በሙሉ የጦር ሀይሉ ደህንነቱ ፋይናንሱ በህወት ነው። ባለፉት አራት አመት በሙሉ ቅኝ ገዥ እንጂ መሪ ኑሮን አያውቅም። ቅኝ እየተገዛን ነው። ሄሎ ብሄዎች እንደምናችሁ። አርብ ዕለት የተላለፈው ሰጣ ገባ አዳምጬ ነው የምደውለው። ደመና እባላለሁ። ከዚህ ከዎች ነው የምደውለው። አቶ ፍቃደ ትንሽ ሚዛናዊ ለመሆን ቢሞክሩ ጥሩ የተሻለ ይመስለኛል ሰውን ሲናገሩ ሀቅ ተመረከዘ መምህር አይዋሽም፣ ምናምን ይላሉ እና ትንሽ ግልጽ ቢያደርጉት ይሻላል፣ ያላቸው መረጃ እና በመጀመሪያ ነገር ውትድርና ማለት ፕሮፌሽን ቴክኒካል የሆነ ስራ ነው እና ይሄ ደግሞ የሚሰጠው ዝም ብሎ ብሔር አስተዋጽኦ ምናምን ሳይሆን ማመን በስርአቱና በሕገ መንግስቱ ማመን ይጠበቅብሀል ዝም ብለህ የሚሰጥ ነገር አይደለም። እና አንድ ሰው ሳሞራ ለማለት ይመስለኛል የተናገሩት እና እሱም በመቀየር የሚመጣ መፍትሄ አለ ብለው የሚያስቡ ከሆኑ በጣም እየተሳሳቱ ነው። ዲሞክራሲ ማለት ሂደት ማለት እሱ ነው፣ መተካካት ነው። ዘላለማዊ ሰው የለም። ከዚህ በፊት እንደተባለው ተባለው ሰላሳም፣ አርባም ሺም ወጥተዋል። ሌሎችም አዲስ እየተቀየሩ ናቸው። ቋሚ ሰው የለም እና የሚረከቧት እነሱ ናቸው። ስለዚህ ቋሚ ሀገር እንጂ ቋሚ ሰው የለንም። ስለዚህ ትዕግስት አድርገው በሂደት የሚስተካከል ነገር እያስተካከል መሄድ አይሻልም ወይ? እንደገና ፍርሰህ እንደገና ሌላ መምጣት፣ አማራ መጣ፣ ኦሮሞ መጣ፣ ሌላ መጣ እያል ትንሽ ጥላቻ እና የድሮ መናፈቅም ይመስላል። እውነት ነው የተናገረው አስተማሪው። አሁን የምሽቱ ምርጥ ዜማ ነው። ሰአቱ ልክ ነው። ሰለሞን እዚህ ግድም ፋታ እንወስዳለን። በኢትዮጵያ ሰዓት አቆጣጠር የስርጭታችን አጋማሽም አልፈናል። ከሚሽ ሶስት ሰዓት ከአርባ ያመለክታል የስቱዲዮ ሰዓታችን። ታዲያ ለደቂቃዎች ፋታ እንወስዳለን። በጃኖዎች ማርዬ ኃይሉ ነው

the de king, ኔ ጎንደ እርስሽ ከማሳቀኝ የተቸመቸመው አይንሽ ማንና የተስለመለመው ሰውዬ የፈራ ዊብቅ መውደዴን አይቆጨ መስሎሻላይ የጃኖ ኃይሉ ነበረ ማርዬ እያለ የተጫወተልን። አድማጮች አሁን ወደ ሁለተኛው አጋማሽ ቅንብሮችን ዘልቃለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሐዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። አስቸኳይ ረድኤት የሚያስፈልጋቸው ኢትዮጵያውያን ከአስር ሚሊዮን በላይ መሆናቸው ተገለጸ። አዲሱ የኢትዮጵያና የኬንያ ስምምነት የሁለቱን ሀገሮች ድንበሮች እንደሚያለማ ታወቀ የቻይናና የአፍሪቃ ግንኙነት እየተለወጠ ነው ተባለ። የሚሉትን ርዕሶች ነው በዛሬው ቅንብራችን የምናቀርበው። ዋሽንግተን ፖስት እንዲሁም ሌሎች የዓለም ጋዜጦችና ድረ ገጾች የኢትዮጵያ መንግሥት ከ10 ሚሊዮን በላይ የሚሆኑ ወደ 6 ሚሊዮን የሚጠጉ ልጆች የሚገኙባቸው ሰዎች በሀገሪቱ በተከሰተው ከባድ ድርቅ ምክንያት እስከ መጪው ጥር ወር ባለው ጊዜ ውስጥ አስቸኳይ የምግብ እርዳታ ያስፈልጋቸዋል ማለቱን አስተጋብተዋል። የኢትዮጵያ የአደጋ መከላከልና ዝግጁነት ኃላፊ አቶ ምቱክ ካሳ እስካሁን ባለው ጊዜ ከለጋሾች የተገባው ቃል ስላልደረሰ የኢትዮጵያ መንግስት የራሱ የአስቸኳይ ጊዜ ምግብ ረድኤት እያከፋፈለ ነው፣ እስካሁን ባለው ጊዜም በድርቁ ምክንያት የሞተ ሰው የለም ማለታቸውን ዋሽንግተን ፖስት ጋዜጣ ዘግቧል። ድርቁ በመጪው ጥር ወር በሚገባው አዲስ ዓመትም የሚቀጥል መሆኑን ያስታወቁት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ዋናው እንቅፋት የሆኑት የመጓጓዣና የአቅርቦት እጦቶች ናቸው ማለታቸውን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ኦል አፍሪካ ዳት ኮም የተባለው ድረገጽ የኢትዮጵያና የኬንያ መንግስታት ባለፈው ማክሰኞ የተፈራረሙት ስምምነት በኢጋድ ማለት በምስራቅ አፍሪቃ የኢኮኖሚ ትብብር በይነ መንግስታትና በተባበሩት መንግስታት ድርጅት አጋርነት በሁለቱ ሀገሮች ድንበሮች መካከል ሰላም እንዲኖር፣ ኬንያ ውስጥ በሰሜን ማርሳቢት ወረዳ በኢትዮጵያ ደግሞ በደቡባዊ ቦረና ዘላቂ እድገት እንዲኖር ለማድረግ እንደሆነ ጠቁሟል። በኢትዮጵያ ቦረና ቀጠናና በኬንያ ማርሳቢት ወረዳ ዘላቂ ሰላም እንዲሁም የኢኮኖሚና የማህበረሰባዊ ለውጥ እንዲደረግ የሚያስችል 200 ሚሊዮን ዶላር የሚፈጅ የአምስት ዓመታት ድንበር ዘለል ፕሮግራም የከፈቱት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና የኬንያው ፕሬዚደንት ኡሁሩ ኬንያታ ናቸው። ይኸው ስምምነት በሁለቱ ሀገሮች ድንበሮች የአካባቢ ጥራት እንዲጠበቅ፣ ንግድና ልማት እንዲጎላበት እንዲሁም ተቻችሎ የመኖሩ ሁኔታ እንዲዳብር እንደሚያደርግ ኦል አፍሪካ ዳትካም ድረገጽ ጠቁሟል። የኢትዮጵያ ዓላማ በ15 ዓመታት ውስጥ ከበካይ የካርቦን ልቀት ነፃ የሆነች የመካከለኛ ገቢ ያላት ሀገር መሆን ነው። የኬንያ ራዕይ ደግሞ በ15 ዓመታት ውስጥ በዓለም ደረጃ ሙሉ ብቃት ያላትና ከፍተኛ ጥራት ያለው የኑሮ ደረጃ ያላት ባለጸጋ ሀገር መሆን ነው። ይሁንና በሁለቱ ሀገሮች ድንበሮች ያለው የመሰረተ ልማት ይዘትና የአገልግሎት አቅርቦቶች ደካማ፣ የትምህርቱ ደረጃ ዝቅተኛና ድህነት የተስፋፋባቸው መሆኑን እንዲህ አይነቱ ሁኔታም በአርብቶ አደሩ ማህበረሰብ ዘንድ በተለይም በውሃና በግጦሽ ቦታዎች እጥረት ምክንያት ግጭቶች እንደሚደጋገሙ ኦል አፍሪካ ዳትካም ድረገጽ ላይ የወጣው ጽሁፍ ጠቅሷል። በኢትዮጵያና በኬንያ ድንበሮች መካከል በሁለቱ ሀገሮች ድንበሮች አካባቢ ኦፊሴላዊ ያልሆነ የንግድ ልውውጥ ያለ ቢሆንም ሁለቱ ሀገሮች የተፈራረሙበት መርሃ ግብር በአካባቢው ያሉትን ያልተነኩ የኢነርጂና የማዕድን ሀብቶችን በማልማት በስጋና በቁም ከብት ንግድ ላይ ያተኩራል። በተለይም ለወጣቶች የሥራ ዕድል እንዲከፈት ያደርጋል ሲል ኦል አፍሪካ ዳትካም ላይ የወጣው ጽሁፍ አስነብቧል። ፎሪን አፌርስ የተባለው መጽሔት ድረገጽ በበኩሉ ስለ ቻይናና የአፍሪካ ግንኙነት መሻሻል ባወጣው ጽሁፍ ባለፈው አርብ 16ኛው የቻይናና የአፍሪካ መድረክ ጆሃንስበርግ በተካሄደበት ወቅት በዓለም በኢኮኖሚ ትልቅነት ሁለተኛ በሆነችው ቻይናና በፍጥነት እያደገች በመሄድ ላይ ባለችው አፍሪቃ መካከል ያለው አዲስ ግንኙነት በግልጽ ተንጸባርቋል ይላል። በየሶስት ዓመታቱ የሚካሄደው የቻይናና የአፍሪቃ ሀገሮች ትብብር ጉባኤ በሁለቱም በኩል ከፍተኛ የኢኮኖሚና የፖለቲካ ውይይት የሚካሄድበት መድረክ ነው። ቻይና በስብሰባው ላይ 60 ቢሊዮን ዶላር የሚሆን ገንዘብ በብድር በእርዳታ፣ በመዋለ ንዋይ ፍሰትና በሌሎች የገንዘብ እርዳታዎች መልክ እንደምታቀርብ ባስታወቀችበት ወቅት በሚዲያዎች ትልቅ ቦታ አግኝታለች ሲል ድረገጹ ገልጿል። ያም ሲባል ግን የቻይናና የአፍሪቃ ግንኙነት ውጥረት ውስጥ እንደገባ ዘገባው ሲያስረዳ፣ ቻይና ከአፍሪቃ ጋር ያላት ግንኙነት በስፋትና በምታደርጋቸው ነገሮች ብዛት ሳይሆን በዘላቂነቱና ከመንግስት ለመንግስት ግንኙነት በላይ በሚዘሉ ነገሮች ላይ መሆን እንዳለበት ድረገጹ ላይ የወጣው ጽሑፍ ያስገነዝባል። የቻይናው ፕሬዝዳንት ሺ ጂንፒንግ በመጀመሪያው የውጭ ሀገራት ጉብኝታቸው የኮንጎ ሪፐብሊክን ደቡብ አፍሪካንና ታንዘኒያን በመጎብኘት አፍሪቃ ለቻይና የውጭ ጉዳይ ፖሊሲ ያላትን ጠቃሚነት አሳይታለች ይላል ጽሁፉ። የአፍሪቃ መንግስታት በበኩላቸው የቻይናን በውስጥ ጉዳይ ያለመግባት ፖሊሲን አቅፈው ተቀብለዋል። በዚህ መሰረት የአፍሪቃና የቻይና የንግድ ልውውጥ በ22 እጥፍ ጨምሯል። ከ15 ዓመታት በፊት 10 ቢሊዮን ዶላር የነበረው የንግድ ግንኙነት እስከ አምና በነበረው ጊዜ ውስጥ 220 ቢሊዮን ዶላር ደርሷል። አፍሪካ ከቻይና ጋር ከምታደርገው የንግድ ግንኙነት ወደ ግማሽ የሚጠጋው በነዳጅ ዘይትና በተፈጥሮ ሀብት ላይ ያተኮረ ነው። ቻይና በበኩሏ ብቻዋን በአፍሪካ ወሳኝ የሆነውን የመንገዶች የድልድዮችና የቴሌኮሙኒኬሽንስ መሰረተ ልማት ለመዘርጋት በገንዘብና በጉልበት ረድታለች። የቻይና ኩባንያዎችም ርካሽ ጉልበት ወደሚገኝባት አፍሪቃ በዝግታ እየተንቀሳቀሱ ነው። ከእነዚህም አንዱ ከአዲስ አበባ ወጣ ብሎ የሚገኘው ልዩ የኢኮኖሚ ቀጠና ነው ይላል ፎሪን አፌርስ የተባለው መጽሔት ድረገጽ ላይ የወጣ ጽሁፍ። ይሁንና የቻይናና የአፍሪቃ ግንኙነት ተግዳሮቶች እየገጠሙት እንደሆነ ዘገባው ጠቅሷል። በዓለም ደረጃ የታየው የሸቀጣሸቀጥ መዳከም ከቻይና ኢኮኖሚ ከማምረት ወደ አገልግሎት ሰጭነት መለወጥ ጋር ተዳምሮ ቻይና በአፍሪቃ የምታፈሰሙ ዋለ ንዋይ ከአምና አንስቶ በአርባ ከመቶ ቀንሷል። የአፍሪቃ መሪዎችም ቻይና ከአፍሪቃ ጋር ያላትን ግንኙነት እየነቀፉ ነው። ቻይና የእጅ አዙር ቅኝ ገዢዎች ያደርጉት እንደነበረ የአፍሪቃን ጥሬ አለባ በቻይና ምርቶች መለወጡን ከቀጠለች ዘላቂነት አይኖረውም ሲሉ የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ ከሶስት ዓመታት በፊት ቤጂንግ በተደረገው የትብብር መድረክ ጉባኤ አሳስበው ነበር። የቻይና መንግስት በበኩሉ እንዲህ አይነቱን ስጋት ለማቃለል እየሞከረ ነው። ቻይና በአፍሪቃ ላሉት የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይሎች የሕክምናና የኢንጂነሪንግ ባለሙያዎችን ስታዋጣ ቆይታለች። ከቅርብ ዓመታት ወዲህ ግን በደቡብ ሱዳንና በማሊ ላሉት ተልእኮች ወታደሮች በመላክ እየረዳች ነው። ባለፈው መስከረም ወር የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ በተካሄደበት ወቅት በቀጣዮቹ አምስት ዓመታት ውስጥ የ100 ሚሊዮን ዶላር ወታደራዊ እርዳታ ለአፍሪቃ ህብረት እንደምትሰጥ፣ 8000 ወታደሮች ደግሞ ለአዲሱ የተባበሩት መንግስታት ድርጅት ተጠባባቂ ኃይል እንደምታቀርብ አስታውቃለች ሲል የፎሪን አፌርስ መጽሔት ድረገጽ ላይ የወጣው ጽሁፍ ጠቁሟል። የቻይናው ጠቅላይ ሚኒስትር አምና አፍሪቃን በጎበኝበት ወቅት የቻይና ኩባንያዎች የአፍሪቃ አካባቢ ህጎችንና ደንቦችን እንዲያከብሩ አሳስበዋል ሲል ዘገባው ጨምሮ ገልጿል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ወደ መጨረሻው ቅንብር እንሸጋገራለን። የኦሮሞ ፌዴራላዊ ኮንግሬስ በተለያዩ የኦሮሚያ ከተሞች ውስጥ ለነገ ሰላማዊ ሰልፍ ጠርቷል። በአዳማ ከተማ ይካሄዳል የተባለውን ሰልፍ አስመልክቶ የኮንግሬሱ ምሥራቅ ሸዋ አመራር አባልና ከሰልፉ አስተባባሪዎች አንዱ የሆኑትን አቶ ቦና ገዳን እንዲሁም የኮንግሬሱ አመራር አባል የሆኑትን አቶ በቀለ ነጋን ሰለሞን አባተ አነጋግሯል። መቀጠል ትችላለህ ሰሎሞን። አመሰግናለሁ ሰሎሞን። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለነገ ሰልፍ ከጠራባቸው ከተሞች የጨፌው መቀመጫ የሆነችው አዳማ አንዷ ነች። ስለዚህ አዳማ ላይ ስለተጠራው ሰልፍ የኦፌኮን የምሥራቅ ሸዋ አመራር አባልና ከሰልፉ አዘጋጆች አንዱ የሆኑትን ኦቦ ቦና ገዳን ማምሻውን አነጋግሬያለሁ። የሌሎች ዞን ያለበትን ደረጃ አላውቅም። ነገር ግን በእኛ ዞን በአዳማ ከተማ ደብዳቤው ከዋና መስሪያ ቤታችን ከመጣ ጊዜ ጀምሮ ለሚመለከተው የአዳማ አስተዳደር አስገብትን አስተካክሉ የተባልነውን ነገሮች አስተካክለን እነሱም ደብዳቤውን ገቢ አድርጎ ኮፒያችንን ላይ ማተም አድርጎልን የተቀበሉ መሆናቸውን አረጋግጠውልን እኛም ወደ ስራ ገብተናል። አሁን እንግዲህ ነገ ትልቅ ሰላማዊ ሰልፍ ቀፍቴ ኦሮሚያ መሰብሰቢያ አዳራሽ ፊት ለፊት እናደርጋለን ብለን ነው የምናስበው። መነሻችን ከአዳማ ስቴዲየም ወይም መስቀል አደባባይ ተነስቶ ወደ ጫፍ የኦሮሚያ የሚያቀና ይሆናል። ከጠዋቱ ሶስት ሰዓት ከአምስት ስድስት ሰዓት አካባቢ የሚቆይ ሰላማዊ ሰልፍ ነው የምናደርገው። አቶ ቦና መቼ ነው ያስገባችሁ ጥያቄያችሁን ለአዳማ አስተዳደር? ይሄ ለዚህ ለአዳማ አስተዳደር ከሶስት ቀን በፊት ነው ያስገባ ነው ቀኑን ከትላንትና ወዲያ ማለትም ህዳር ሀያ ሰባት ማለት ሆነው ባለፈው ሀያ ሰባት ሀያ ሰባት የተጻፈ ደብዳቤ ነው። እሺ በሀያ ሰባት አስገባን በማግስቱ። ቀኑ ቀኑና ቦታው አልተጠቀሰም። የምትወጡበት መስመርና ቀን ብቻ ነው የተጠቀሰው፣ ሰዓት አልተገለጸም። ሰዓታችሁን ከየት ስንት ሰዓት ከስንት ሰዓት በየትኛው መስመር አዳማ ውስጥ ካሉት መስመሮች ይሄን አስተካክላችሁ አሜንድመንት አምጡልን አሉ። ያን አሜንድ አድርገን ትላንትና አስገብተናል። ከአዳማ አስተዳደር የተሰጣችሁ ከዛ በኋላ ምንም ምላሽ የለም። አዳማ አስተዳደር ደብዳቤውን ከተቀበለ በኋላ አንዳንድ ፎርማሊቲዎች የሚሞሉ አሉ። እሱን ሰነድ አዘጋጅተን እንጠብቃቸዋለን። ነገ ጠዋት ተመለሱ ብለውን ነበር። ጠዋት ስንመለስ አንዱም የአመራር አካል ቢሮ ውስጥ አልነበረም። የማን አመራር አካል? የሚመለከተው አካል ካንቲባ፣ ምክትል ካንቲባና ካንቲባውን ተክቶ የሚሰራ ካንቲባ ቢሮ ኃላፊ። በዚህ ያሉት ሰዎች አልነበሩም። ፎርሙን ለመሙላት ከንቲባው ጋር መሄድ ነበረባችሁ እንዴ? የቢሮ ሰራተኞች አሉ። እነሱ አዘጋጅቶ ሊጠብቁን ይገባ ነበር። ከዛም በፊት የኛም የእኛም ደብዳቤ ማሳወቅ ነው ያለው። ሌላ ፎርማሊቲ እነሱ የእነሱ ኃላፊነት ነው የሚሆነው። እኛም ተከታትሎ አድራሻችንንም ፈተናል። ተከታትሎ ያንን ነገር ይህን ነገር ሙሉ የምለውን ነገር እነሱ ነው ማሳወቅ የሚገባቸው እንጂ እኛ ያን ህል ደጅ መጥናት የሚያስፈልገን ነገር አይደለም። እኛ ከኛ የምጠበቀውን አስገብተናል። ቦታውንም የተነገረንን ነገር አስተካክለን አስገብተናል። ስለዚህ ማሳወቅ ነው ህጉም የምለው። ማሳወቅ ለሚገባው አካል ከሚገባው ጊዜ በፊት አሳውቀናል። ስለዚህ እንደፈቀዱ ነው የቆጠር ነው። እስካሁንም የተለየ ነገር ያጋጠመን የለም። እያስተባበርን እያደራጀን ነው ያለ ነው። አቶ ቦና በመሰረቱ የኢትዮጵያ ህገ መንግስት አስፈቅዱ አይልም። እንዳሉት ማሳወቅን ብቻ ነው የሚጠይቀው። የኦሮሚያ ህገ መንግስት ከዚህ በተለየ ሁኔታ የሚደነግገው አሰራር አለ እንዴ? ምንም የለም። እነሱም የገለጡልን ይችን ሁለቱን ነጥብ ብቻ አስተካክላችሁ በፈለጋችሁ ሰዓት ያፈለጋችሁን ህገ መንግስቱ ስለሚፈቅድላችሁ ማድረግ ትችላላችሁ ነው ያለን። ምክትል ከንቲባው የመጀመሪያ ቀን የተገናኘ ነው። ስለዚህ እኛ ፍቃድም አልጠየቅንም፣ ፍቃድም አንጠይቅም። ማሳወቅ ነበረብን፣ አሳወቀናል። ቀሪ ፎርማሊቲ ላይ የሚሞላ ምናልባት ማን ነው የሚያስተባብረው? እነዚህ እነዚህ ነገሮች መያዝ ከነበረባቸው እነዛን ነገሮች መያዝ ነበረባቸው። ነገም ማድረግ ይችላሉ። ዛሬ ማድረግ ይችላሉ። እሱን መሰረታዊ የሚባለውን ለአንድ ሰላማዊ ሰልፍ መጠየቅ ያለበትን ነገር ጠይቆናል፣ አድርገናል፣ ነግረናል። በእኛ በኩል ያለው ነገር ሁሉ ተጠናቀዋል። ለመሆኑ አቶ ቦና እርሶ የሰልፉ አዘጋጅ በመሆኑ ምንድን ነው ጥያቄዎቻችሁ? ምንድነው ይዛችሁ የምትወጡት ወደ አደባባይ? አዳማ ላይ የሚዘጋጀው ሰልፍ ከሌሎችም ለየት የሚልበት አንደኛ ጨፌው እዚህ አዳማ ላይ ነው፣ አዲሱን የኦሮሚያ ከተሞች አዋጅ ያወጣው። ባለፈውም በተለያየ ሚዲያ ሊታድጎ የወጣው ነገር እንደሚያመለክተው ከሆነ የጸፌው አፈ ጉባኤ የሆኑት አቶ ለማ መገርሳ አንድ ወይም ሁለት ሰው በአዋጁ ላይ ቅሬታ አለኝ የምል እነዚህ እነዚህ እነዚህ ነገሮች ብሎ ጠቅሶ መስሪያ ቤቴ መጥቶ ከጠየቀ ጥያቄ ካቀረበ እኔ ጨፌውን አስቸኳይ ስብሰባ ጠርቼ አሜን በማደርግበት አቅም አለኝ ብሎ ተናግረዋል። እንግዲህ ይሄን የተናገሩት ጉባዩ ለተሰበሰበው ሕዝብ ነው እንደሰማ ነው። አሁን ደግሞ እኛ በዛው ንግግር ላይ ተመስርተን ከአንድም ሁለትም በላይ ሆነን በሺዎች ሆነን ያለንንም ቅሬታ በጽሁፍም አደራጅተን እናቀርባለን ነው። ስለዚህ እውነት ጨፌ ኦሮሚያ ይሄንን አዋጅ የሚያስተካክል ከሆነ በቂ ነጥቦች አስቀምጠን ነው ምንሄደው ነገ ይዘን የምንወጣቸው ነጥቦች ያው ከዚህ በፊት አስሩ ነጥብ ላይ እንደተገለጠው በመላ ኦሮሚያ እየተደረገ ያለው በሰላማዊ ሰልፈኞች ወይም በተማሪዎች ላይ እየተደረገ ያለው እየተወሰደ ያለው ጅምላ ግድያ በአስቸኳይ እንዲቆም መንግስት፣ የተማሪዎችም የወጣቶችንም የመላውን የኦሮሞ ህዝብ ጥያቄ በአስቸኳይ እንዲመልስ ነው። የአዳማ ከተማ ነዋሪ ብቻ ነው በሰልፉ ላይ እንዲሳተፍ የጠራችሁት ወይስ ከሌሎችም አካባቢዎች የሚቀላቀሏችሁ የሚሰለፉት? በጣም ጥሩ ነው፣ ጥሩ ጥያቄ ነው ያነሳልኝ። በመላ አዳማ ከተማ ነዋሪዎች በሙሉ ነው ጥሪ ያቀረብ ነው። እንደውም በአቅራቢያ ባሉት ከተሞች እንደ ሞጆ፣ እንደ ወለንጭቲ፣ እንደ ወንጂ፣ እንደ ዶኒ ባሉት አካባቢዎች እንደውም እስከ ዝዋይ ድረስ በዚህም እስከ ቢሾፍቱ እስከ ገላን እንዲሁም ከአዲስ አበባም ጭምር እንመጣለን ብሎ እየደወሉ ያሉ አሉ። ለመላው ኦሮሚያ ክልል ነው እያቀረብን ያለ ነው። መምጣት የሚችል በሙሉ መምጣት እንዲችል ነው። ዋና አመራሮች እንደ በቀለ ገርባና እንደ በቀለ ነጋ ያሉት የኦፌኮ አመራሮች በነገው ዕለት በዚህ ሰልፍ ላይ ይገኛሉ፣ ለሕዝቡም ንግግር ያደርጋሉ። ስለዚህ በመላ አዳማ አካባቢና የአዳማ ሕዝብ እስከ አሰላ ድረስ ባሉት ከተሞች ያሉ ማህበረሰብ በሙሉ በዚህ ሰልፍ ላይ በነቂስ ወጥቶ ተቃውሞውን እንዲገልጽ ጥሪ እናቀርባለን በዚህ አጋጣሚ። ስለዚህ ማንም ሰው መምጣት ይችላል። ጠዋት ከሶስት ሰዓት ጀምሮ መስቀል አደባባይ በቀለሞላ አካባቢ ባለው መስቀል አደባባይ እንገናኛለን። ከዛ መጠነኛ ዝግጅቶችን ካደረግን በኋላ ዋናውን አውራ ጎዳና ይዘን ጨፌ ምክር ቤት ያለበትን አዳራሽ እንሄዳለን። እዛም እንግዲህ የተለያዩ ንግግሮች ከተደረጉ በኋላ የሰልፉ ማብቂያ ይሆናል ብለን ነው ያዘጋጀ ነው። ስለዚህ መላው ህብረተሰብ፣ ኦሮሞም ያልሆነ ይሄንን ሁሉን አቀፍ ሰልፍ ወጥቶ ከኛ ጋር እንዲያደርግ ጥሪ እናስተላልፋለን። እዚህ ኦሮሞ ላይ አሁን እየደረሰ ያለው ነገ ደግሞ በሌሎችም ላይ የሚደረግ ነው። ትላንት በሌሎች ላይ የተደረገ ነው። ስለዚህ አሁን ወጥ የሆነ ትግል የምናደርግበት ጊዜ ነው እና ሁሉንም ማህበረሰብ በብሔር፣ በሃይማኖት፣ በምን ሳንከፋፈል እንዲገኙ አደራ ላለው በዚሁ አጋጣሚ የእምነት አባቶችም የገዳ ባህላዊ መሪዎችም የተለያዩ የእምነት አባቶች በዚህ ሰልፍ ከሞቱት ህጻናት ጎን ተሰልፎ ይህንን አምባገነኑን ስርዓት ለማስቆም በምናደርገው ትግል ውስጥ አለኝታነታቸውን እንዲገልጡልን ከኛ ጎን እንዲሰለፉ ያለውንም ገዳ አሰራር እንዲያወግሱ ጥሪ እናቀርባለን። በሰልፉ ጥሪ ማሳወቅ ጉዳይና በመንግስት በኩል እየተደረገ ስላለው ሁኔታ ለመጠየቅ ወደ አዳማ ማዘጋጃ ቤት ደውዬ ነበር። ዋናው ከንቲባና ተወካይ ናቸው፣ ምክትላቸው እንደሌሉ ተረዳው። ከዚያም ተወካይ ናቸው ለተባሉ ባለስልጣን ደወልኩ። አቶ ደምሴ ይባላሉ። አቤት። ሄሎ፣ አቶ ደምሴ አቤት አቶ ደምሴ ጤና ይስጥልኝ። እንደምናመሹ ሰላም ነው? ሰላም ሶሎሞን አባተ ባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው መደውልሎት ከዋሽንግተን ዲሲ። የኦሮሞ ፌዴራላዊ ኮንግረስ ለነገ ሰላማዊ ሰልፍ ጠርቷልና ሰውን ማሳወቂያ እንዳስገቡ ገልጸውልኝ ነበረ። ስለዚህ ጉዳይ ልጠይቆት ነበረ የደወልኩሎት እና ትንሽ ጊዜ ኖሮታል ሊያናገሩኝ የሚችሉበት? ሄሎ ሄሎ አቶ ደምሴ አልተመለሱም። ከዛም ለማግኘት ብዙ ጣርኩ አላገኘኋቸውም። ስልካቸው ቢጠራም አይነሳም። ሌሎች ቡራዩ፣ ሰበታ፣ ሱሉልታ፣ አዳማ፣ ነቀምት ነገ ሰልፍ የሚካሄድባቸው መሆኑን የኦፌኮ መሪ አቶ በቀለ ነጋ ነግረውኛል። ዌብሳይታችን ላይ ሙሉ መረጃ ታገኛላችሁ። አድማጮች ስርጭታችንን በዚሁ አበቃ። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ። Of America. Yeah. The